በኢትዮጵያ በሰብአዊ መብት አያያዝ ላይ ትኩረት ሳያደርጉ ዘለቄታ ያለው ልማት ማምጣት የማይቻል መሆኑን በያዝነው ወር ይፋ የሆኑ ሁለት የጥናት ዘገባዎች አመልክተዋል። ሳለ ሄነሲ ለአሜሪካ ድምፅ ራዲዮ ባጠናቀረችው ዘገባ እንደ ጠቆመችው ለጋሽ አገሮች የሚሰጡት ገንዘብ የመብት ጥሰትን ለማባባስ ያለመዋሉን የማረጋገጥ ኃላፊነት እንዳለባቸው ሪፖርቱ ይጠይቃል። አሉላ ከበደ ዝርዝሩን ይዟል። ኢትዮጵያ በየዓመቱ በቢሊዮን ዶላር የሚገመት ዓለም አቀፍ እርዳታ ታገኛለች። ይህም ጤናና ትምህርትን ለመሳሰሉ መሠረታዊ አገልግሎቶችን ለማሻሻል የሚውል ነው። ይሁን እንጂ የሰብአዊ መብት ተሟጋቾች በበኩላቸው በሕዝቧ ቁጥር በአፍሪቃ በሁለተኛ ደረጃ ላይ በምትገኘው ኢትዮጵያ የሰብአዊ መብት ጥሰት በእጅጉ ተንሰራፍተዋል ይላሉ። በመሆኑም ለጋሽ አገሮች የሚሰጡት ገንዘብ በዜጎች ላይ በሚፈጸሙ የመብት ጥሰቶች መባባስ የሚኖረውን ሚና መመርመር መቻል አለባቸው ነው የሚሉት። ሌስሊ ለፍኮ በመብት ተሟጋቹ ሂዩማን ራይትስ ዋች የአፍሪቃ ክፍል ምክትል ዲሬክተር ናቸው። የኢትዮጵያ መንግስት ቁጥራቸው የበዛ አርብቶ አደሮችንና በከፊል በእንስሳት እርባታ የሚተዳደሩ አርሶ አደሮችን የተሻለ አገልግሎት እንዲያገኙ በሚል ስም በተለያዩ አካባቢዎች በማስፈር ላይ ነው። ይሁን እንጂ መልሶ የማስፈሩ ሂደት በከፋ የመብት ጥሰት የተመላ ነው። መንደር ምስረታ የተባለው መንግስት የሚያካሄደው መልሶ የማስፈር ዘመቻም አስገድዶ የመድፈር ጥቃቶችንና ድብደባን ጨምሮ ሰዎች በግድ ከቤታቸውና ከቀያቸው እንዲለቁ የሚደረጉበት ነው ሲሉ የመብት ተሟጋቾቹ ይወነጅላሉ። እነኚህ ሰዎች እንዲሰፍሩባቸው የሚደረጉባቸው አዳዲሶቹ ቀዮችም ቢሆኑ በቂ የምግብ አቅርቦት የማይገኝባቸው፣ በቂ እርሻ መሬት፣ የጤናና ትምህርት አገልግሎቶችም የሌሉባቸው ናቸው ባይ ናቸው። አሁንም የሂዩማን ራይትስ ዋች የአፍሪካ ምክትል ዲሬክተሯ ለስሊ ለፍኮ በኢትዮጵያ ለዓመታት የዘለቀ የሰብአዊ መብት ጥሰት ስጋት መኖሩ ይታወቃል። ይሁን እንጂ የዓለም ባንክ ብቻ ሳይሆን ለጋሽ ሀገሮች በጠቅላላው ማለት ይቻላል ስራቸውን ተግባራዊ በሚያደርጉበትም ሆነ የቁጥጥር ስራዎችን በሚያካሂዱበት ሂደት ይህንን ከግምት ሲያስገቡ አይታዩም። የሰላሳ ቢሊዮን ዶላር አመታዊ በጀት ያለው የዓለም ባንክ የዓለም ትልቁ ለጋሽ ተቋም ነው። ባንኩ በአሁኑም ወቅት በአሰራሩ ላይ በቀረቡ ጥያቄዎች መነሻነት ባለፈው ዓመት የጀመረውን የገዛ ፖሊሲዎቹን የማጥናትና የመመርመር ሥራ በማካሄድ ላይ ይገኛል። ዋና መቀመጫውን በኒውዮርክ ያደረገው ሂማን ራይትስ ዋች በበኩሉ ታዲያ ባንኩ ለሰብአዊ መብቶች ክብርና ጥበቃ መቆም ያለበት ሰዓቱ አሁን ነው ይላል። unlike some of the other international financial institutions, the European Development Bank, you know, even the African Development Bank. ከሌሎች ዓለም አቀፍ የገንዘብ ተቋማት ሁሉ ተለይተው ለምሳሌ ያህል የአውሮፓ የልማት ባንክና የአፍሪካ ልማት ባንክ አንዳንድ ፖሊሲዎቻቸውን በመመርመርና በተለይ ለሰብአዊ መብት ከበሬታ ያላቸውን ቁርጠኝነት እያረጋገጡ ናቸው። የዓለም ባንክ ግን በአንጻሩ ያን አይነት አቋም የለውም ሌላው ቀርቶ በወረቀት ላይ እንኳን የሰፈረ አቋም። ኦክላንድ ኢንስቲትዩት የተባለው በተመሳሳይ ዋና መቀመጫውን በዚህ በዩናይት ስቴትስ ያደረገ ሌላ የጥናት ተቋም በበኩሉ ለጋሾች በኢትዮጵያ አለባለው የሰብአዊ መብት ጥሰት ተጫውተዋል የሚለውን ሚና የተመለከተ ዘገባ ነው ይፋ ያደረገው ዩናይት ስቴትስና ብሪታንያ በኦሞ ሸለቆ የመንግስት ኃይሎች በአስር ሺዎች የተቆጠሩ የአካባቢው ነዋሪዎች ላይ ፈጸሙ ያለውን መብት። ጥሰት ቸል ብለው አለፉ ሲልም ሊሆን ይችላል። አኑራዳ ሚታል የድርጅቱ ዋና ስራ አስፈጻሚ ዲሬክተር ናቸው። ለሰፋፊ የንግድ እርሻ ልማቶች የሚውልና ለግዙፍ አዲስ ግድብ ግንባታ ሰዎችን አስገድዶ ከቀያቸው የማስለቀቅ እርምጃ እየተወሰደ ነው ይላሉ። ከለጋሾች የተገኘ ተጨማሪ የገንዘብ እርዳታም እነኚህን አዳዲስ ውጥኖች ለማሳካት ውሏል። እንደ ዲሬክተሯ ገለጣ ስ ስፖርት ኢንፍራስትራክቸር ፕሮጀክት የኤሌክትሪክ መስመሮችን መዘርጋትን የመሳሰሉ ከግድቡ ግንባታ ጋር ለተያያዙ የመሰረተ ልማት ፕሮጀክቶች ድጋፍ ለምሳሌ ያህል በታችኛው ኦሞ ለተገነባው ለመዋለ ነዋይ አፍሳሾች የመስኖና የኤሌክትሪክ ኃይል አቅርቦት የዋለው ድጋፍ ይገኝበታል። የኢትዮጵያ መንግስት በበኩሉ በአካባቢው የሚያለማው የሸንኮራ አገዳ ልማትና በአፍሪካ ግዙፉ መሆኑ የሚነገርለት አዲስ የሚገነባው ግድብ ለአገሪቱ ልማትና የኃይል ምንጭ ቁልፍ ነው ይላል። የአሜሪካ ድምፅ ባለፈው ሳምንት የኦክላንድ ኢንስቲትዩት ባወጣው በዚህ ሪፖርት ላይ ምላሽ እንዲሰጥ የኢትዮጵያን መንግስት ቢጠይቅም እስካሁን የተገኘ ምላሽ የለም። የብሪታንያ ዓለም አቀፍ የልማት ፕሮግራም በኢትዮጵያ ሚሊዮኖች እንደሚረዳ ይታወቃል።